ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ዚዩም አብሬያችሁ ቆያለሁ። የዓለም አይን ከፕላኔታችን ትልቅ የስፖርት መድረኮች መካከል አንዱ የሆነውን የዓለም ዋንጫን በምታስተናግደው ካታር ላይ ሆኗል። ምስራቅ አፍሪካዊት ሀገር ኢትዮጵያ ብሔራዊ ቡድኗ በዚህ መድረክ ላይ ለመሳተፍ ባይችልም ልዩ የኳስ ፍቅር ባላቸው አባትና ልጅ ምክንያት ግን ከዓለም ዋንጫው ጋር በተገናኘ በተደጋጋሚ እየተነሳች ትገኛለች። አባት ቴዎድሮስ ባጫ ስፖርትና መዝናኛ ላይ የሚያተኩር የራዲዮ መሰናዶ አቅራቢ፣ በበጎ ሥራዎች ውስጥ ተሳታፊና የኢትዮጵያን ብሔራዊ ቡድን ለመደገፍ በዘላለም ካሳዬ በተቀነቀነው የድል ዜማ ውስጥ ደግሞ ገጣሚ ነው። ልጁ ዳግማዊ ቴዎድሮስ የ12 ዓመት ታዳጊ፣ ልዩ እግር ኳስ ክህሎት ያለው ይሄ መሰናዶው በሚቀናበርበት ወቅት ከካታሩ 974 ስታዲየም ፊት ለፊት በጎ ተግባራትን ለማገዝ 974 ጊዜ ኳስ በማንጠባጠብ የዓለም አቀፍ ዜና አውታሮችን ትኩረት የሳበ የነገ ተስፋ ነው። አባትና ልጅ የካታርን ዓለም ዋንጫ ሁሉንም ጨዋታዎች እንዲመለከቱ በፊፋ ግብዣ ተደርጎላቸዋል። ይህንን ዕድል ለማግኘት ግን ዓመታትን የፈጀ ሥራ ጠብቋቸዋል። ዛሬ ምሽት ስለዚህና ስለ መጪው ዘመን ህልማቸው በሰፊው ያጫውቱናል። አብራችሁ እንድትቆዩ እንጋብዛለን። ሀብታሙ ከቪኦኤ አስር ስለደወልክልን እግዚአብሔር ይስጥልን። ግን ያው ሌት ሆነሃል። መጀመሪያ በወቀሳ ነው መጀመረው፣ ምክንያቱም ዓለም ዋንጫ ከተጋበዝን አጋምሰነዋልና፣ እኛ እንደዚ አይነት ትልቅ ዝግጅት ላይ ቱርናመንት ላይ ስንሳተፍ ለሁለተኛ ጊዜ ነው። የዛሬ አራት ዓመትም የሩሲያ ዓለም ዋንጫው ላይ ተጋብዞ ነበረ ተጋብዘን እዛው ሩሲያ ሄደን ጨዋታዎችንም ተመልክተናል። ዳጊ ዛኔ የስምንት ዓመት ታዳጊ ነበር እና አሁን ደግሞ ድጋሚ በአስራ ሁለት ዓመቱ ደግሞ ይሄ ድል ድጋሚ መጥቷል። እና ያው አናውንስ ከተደረገ በጣም ቆይተዋል። እንግዲህ ዓለም ዋንጫ ሊጀመር አስራ አምስት ቀን ሲቀረው ነው የተደረገው። ግን ብዙ ሚዲያዎች ትኩረት አልሰጡንም እና በዚህ እንደ አባትም እንደ አንድ እግር ኳስ ወዳድም በራሴ አዘኛለሁ ለምን ፊፋ ትልቅ ተቋም ነው እኔም ያው እኔ ብስራት ሬዲዮ ላይ መቶ አንድ ላይ የሬዲዮ ፕሮግራም አለኝ ጃር ሜዳ የስፖርትና የመዝናኛ ዝግጅት የሬዲዮ ፕሮግራም አለኝእና እዛ ላይ ያው ከእሱ ጋር ስለተጋበዘበት ጉዳይም አንስተናል አውርተናል ግን በርካታ ሚዲያዎች ግን ብዙም ትኩረት አልሰጡንም እና በዛ ሁሌም በእኛ ሀገር ሚዲያዎች ሁሌም መገረማለሁ። ኤርስ አሁን ማሰበን ስለ ደወልክልን እናመሰግናለን። እንደ ጠቅላላ አድርጌ ለማውራት እኔ ቴዲ ባጫ እባላለሁ። እንግዲህ ዳግማዊ አባት ነኝ። ኳስ በጣም ነው የምወደው። ያው ከልጅነት የጀምሮ እግር ኳስ ስጫወት ነው ያደኩት። ከዛ በኋላ በኪነ ጥበቡ ዘርፍ በመሰማራት የተለያዩ ፊልሞች ላይ ተዋናይ ሆኜ ሰርቻለሁ። በጽሁፍም የራሴን አሻራ አስቀምጫለሁ። ወደ ስፖርቱ ደግሞ ጥልቄ ከገባሁ በኋላ ደግሞ በተለይ የሰላሳ አንደኛው የአፍሪካ ዋንጫ በደቡብ አፍሪካ ኢትዮጵያ ከሰላሳ አንድ ዓመት በኋላ ስታልፍ እኔ ትልቁን አሻራ እዛ ላይ ማሳረፍ ችያለው ምክንያቱም ምንጊዜ መዋሊያ ሉሲ ሉሲ የሚለውን እንደ ኢትዮጵያ ብሔራዊ መዝሙር የሚቆጠረውን ሙዚቃ ግጥም በመጽሐፍ እና ፖሊስ በማድረግ እና ወደ ተመልካች እንዲቀርብ በማድረግ ትልቁ ሚና ነበረኝ እና ያም የጥበብ እና አንድ አሻራ ይታያል ብዬ አስባለሁ። ከዛ በኋላም በርካቶች የሚያውቁት ሜዳ ላይ የስፖርት የመዝናኛ ዝግጅት በኢቲቪ ስሪ እና በኢቲቪ መዝናኛ ለሶስት አመት ከእግር ኳስ ጋር ተያያዥነት ባላቸው ጉዳዮች ላይ እንደዚሁ ስራ ስሰራ ነበረ። እንዲሁም የበጎ አድራጎት ስራዎችንም ከ1997 ዓመምት ጀምሮ በየአመቱ በተለይ የባህል ቀን ለአንድ ሺህ ለሚሆኑ የጎዳና ልጆች ከነሱ ጋር ብዙ ጊዜ ምሳ እናሳልፋለን፣ ምሳ እናበላለን። እንግዲህ ዳጊ ከተወለደ በኋላ ደግሞ ትኩረቴን ሁሉ ዳግማዊ ጋር ሰብስቤ እንግዲህ ጸሎት ሳደርግ የነበረ ወንድ ልጅ ስጠኝ ብዬ እና እግዚአብሔር አልነሳኝም ወንድ ሊሰጠኝና እንደገና ደግሞ እንደኔ እግር ኳስ ቢወድ ብዬ አስብ ነበረ። ስለዚህ ዳጊ ሁለተኛውን ፎቶ የተነሳው ሁለት ሺ አስር ዓመተ ምሕረት አስር የደቡብ አፍሪካ የዓለም ዋንጫው ሲጀመር ዳጊ ግን የሶስት ወር ሕፃን ሆኖ በሚሊኒየም አዳራሽ የተነሳው ፎቶ ነው። እና እስከ ዛሬ ድረስ ያደረሰ ቴዎድሮስ፣ ሁለት የዓለም ዋንጫዎችን ለማየት ለመሳተፍ ችላችኋል። እድሉን እንዴት አገኛችሁ የሚለውን እስኪ ጠቅለል አድርገን ንገረኝ አስራ ሁለት አመት በፊት ዳግማዊ የሶስት ወር ልጅ ሆኖ እንግዲህ ፊፋ አንዱ ትልቁ ነገር አለምዋንጫ ዋንጫ ላይ መሳተፍ የማይችሉ ሀገራትን ከኮካኮላ ጋር ኦፊሻሊ ስፖንሰር ስለሆነ በአለም ዋንጫ መድረክ መሳተፍ ባንችልም አብዛኛው የእግር ኳስ ቤተሰብ ፎቶ የደረሰው ብሎ ነው መሰለኝ ፊፋ ወደ ኢትዮጵያ ያመጠዋል ይህንን የአለም ዋንጫ መነሻው እንግዲህ በጣም ያስደስታል። ሁለት ሺህ አስር ደግሞ ለመጀመሪያ ጊዜ በአፍሪካ ምድር በደቡብ አፍሪካ አዘጋጅነት የሚዘጋጀው የአለም ዋንጫ ነው እና እኔ ዛኔ ትኬት ደርሶች ስለነበረ መጀመሪያ ጠዋት ላይ ለሚዲያ በሩ ክፍት ነበረ። ስለዚህ እኔ ፎቶ ተነሳሁ፣ እና ቶሎ ብዬ ታክሲ ዜ ሮጬ ወደ ቤት ሄድኩኝ እና እናቴ ጋር ነበረ ዳጊ የሚኖረው ተክለ ሃይማኖት። እዛ ሄጄ ዳጊን በውስጥ እነዚህ አቅፌው በታክሲ ድጋሚ ሚሊኒየም አዳራሽ መጣሁ እና በጣም ብዙ ህዝብ ነበረ፣ ከአምስት ሺህ ሰው በላይ ነው ፎቶ የተነሳሁ እና ውስጥ እንደ ሁለት አይቻልም ምናምን ሲሉኝ አይ እንዴ ልጄ ያልተነሳ ብዬ ከዳጊ ጋር በንቅፍ ውስጥ ሆኖ ተነሳን። እንደውም የኢትዮጵያ ባንዲራን ይዘን ነው አብረን የተነሳ ነው እና ከዛ በኋላ ይህን ያደረግኩበት ትልቁ ምክንያት ግን ምንድን ነው ምናልባት ሲያድግ እንደ አንድ ሚሞሪ በመኝታ ቤቱ ላይ የምሰቅለው አንድ ፎቶ እንዲኖረው ፈልጌ ነው። ምክንያቱም ኳስ ተጫዋች የሚሆን ከሆነ ይሄንን እያየ የሚያደግ ከሆነ የተሻለ ተጫዋች ይሆናል እና ህልም ይኖረዋል ብዬ ነው እና ወደ ህልም ጉዞ እንዲያደርግ ይህንን ፎቶ እጠቀምበታለሁ ብዬ ነበር ያሰብኩት። ለምን እኔ ኳስም ስጫወት የተለያዩ ተጫዋቾችና ያለው እና ከህጻንነታቸው ከትላልቅ ተጫዋቾች ጋር ፎቶ ይነሱና እንደ ህልማቸው ይጠቀሙበታል ከዛ በኋላ አድገው ሰክሰስ ሲሆኑ ተመልክቼ ስለነበረ እኔም ይሄንን አጋጣሚ ተጠቀምኩት ማለት ነው። ከዚያ በኋላ ባሉት አንተና ዳግማዊ በምትታደሟቸው የዓለም አቀፍ የእግር ኳስ መድረኮች ላይ በተለይ ስለ ኢትዮጵያ የሚናገሩ ኢትዮጵያዊነትን የሚያንጸባርቁ አልባሳትን ትለብሳላችሁ፣ የተለያዩ ነገሮችን ታደርጋላችሁ። እንደዚያ ባለው መድረክ ላይ ኢትዮጵያውያንን ማስታወስ ለምንድን ነው ለእናንተ እጅግ ጠቀሜታ ያለው ጉዳይ የሆነው? ሀብትሽ ከዛ በፊት እንግዲህ ዳጊ ያን ፎቱ ከተነሳ በኋላ አንድ አመት ሆነው እና በአንድ አመቱ ዳዴም እየሄደ በቤት ውስጥ እነዚህ ኳሶችን ከልጅነቱ ጀምሮ ገዛለት ስለነበረ ይመጣል እና የእግር ኳስ ፍቅሩ እያደገ እያደገ ሄደና፣ ልክ ሶስት አመቱ ሲሆን በአሴጋ አሰግር ተስፋ ያው ከዚህ ዓለም በሞት ተለይቷል። የእሱ አካዳሚ ነበር አሴጋ አካዳሚ። እዛ አስገባው። ሳስገባው አሴጋ አይቻልም ሲለኝ የስድስት አመት ልጆች ናቸው የሚገቡት። ግን አይ ግድ የለም ይሄን ክረምት እዚሁ ያሳልፍ አልኩት እና በአጋጣሚ ዳጊስ ይመጣል። ከስድስት ዓመት ልጆች ጋር ቁመታቸው እኩል ነው እና እሱም ደግሞ ከሁለት ዓመቱ ጀምሮ ቤት ውስጥ ኳስ ዝም ብዬ ፓስ ምናምን አስመጥተው ስለነበረ ቴክኒካሊ ጥሩ ሆኖ ያው ከልጆቹንም በተሻለ መልክ ይጫወት ነበረ። ከስድስት ዓመት ልጆች ጋር የሶስት ዓመት ዲፈረንት መቶ ማለት ነው። አሁን ድረስ አሁን አስራ ሁለት ዓመቱ ነው ከአስራ አምስት ዓመት ልጆች ጋር የሚጫወተው እና ሁልጊዜም እሱ የሶስት የአራት ዓመት ዲፈረንስ እያደረገ ነው ሲጫወት የነበረው ከዛ በኋላ ሩሲያ የተጋበዝንበት ምክንያት ድጋሚ ስምንት ዓመት ይመጣል። የስምንት ዓመት ህጻን ልጅ ሆኖ እንግዲህ ድጋሚ ሩሲያ ለዋንጫ መጣ። ከዛ በኋላ ከፊፋ ሰዎች ጋር አጋጣሚ ለመገናኘት ቻልን። በተለይ ጆናታን የሚባል ካሜራማን እና ጋዜጠኛ እሱ አይቶን ነው እዛ ላይ እኛ በቲሸርት ለብሰን እሱ ጠርቶን ነው ያችን ዶክመንታሪ ፊልም ሰርቶት ለዓለም ያዳረሰልን እና በኋላ ላይ እ ኢንፋንቲኑ ያን ቪዲዮ ተመልክተው እኔም ደግሞ ኢሜይል ለነሱ ላኩላቸው። በዛ ምክንያት ይህ ልጅን እንጋብዘው ብለው ሩሲያ ተጋበዝን። ሩሲያ ወደ ሶስት ጨዋታ የተመለከት ነው። ከዛ በኋላ እንግዲህ ያው ዳጊዛው እግር ኳስ ውስጥ ነበረ ሁ ተመልሶ አስራ ሁለት ዓመት ከመጣ በኋላ ደግሞ ተመልሶ እንደገና ከፊፋ ጋር ኮሚኒኬት አድርገን አሁን ደግሞ በጣም ደስ የሚለው ነገር ስልሳ አራቱንም ጨዋታ ነው የተጋበዝነው። እንግዲህ ጨዋታውን እያየን ነው፣ እስከ ዋንጫው ድረስም እንዘርቃለን ማለት ነው። ኢትዮጵያን የምናስተዋወቅበት ትልቁ ምክንያት ወደድንም ጠላንም ኢትዮጵያኖች ነን። ያው እንግዲህ ደማችን ኢትዮጵያ ነው፣ ምንም የሚቀየር ነገር የለንም እና እንግዲህ እናት በህመም ውስጥም ሆና ብታሳድግ፣ ደልቶ ብታሳድግ፣ በድህነቱ ውስጥም ብታሳድግ እናት እናት ነችና እናትና የቆሸሸ ውሃ አይጠላምና ለሀገራችን በምንችለው አቅም እዚህ የመጣንበት ትልቅ ሀገሪቷ በጣም ትንሽ ሀገር፣ ከአዲስ አበባ የምታንስ ሀገር ነገር ግን በአስር ዓመት ውስጥ በጣም ትልቅ ነገር የሰሩ ናቸው። ስለዚህ ሰው አብቅለዋል ማለት ነው። እና ያንን በጣም ተደቅናል። ስለዚህ እኛም ስንመጣ አንድ ነገር የምናገኛቸው ሰዎች የሚገርም እንደ በቪዲዮ ያዝናቸው ብዙ ሰዎች ሲያገኝ ዳጊ ጥሩ በእንግሊዝኛ ጥሩ ነው የሚናገረው። በጣም ይግባባል። ጎበዝ ነው። ስፖክኑ በጣም ጎበዝ ነው። ከኔም የተሻለ አቅም አለው እና የሚያገኛቸውን ሰዎች እና ታዋቂ ሰዎችም ስለ ኢትዮጵያ ይነግራቸዋል። ባንዲራችንን፣ አለባበሳችንን፣ እንዲሁም ስለ እግር ኳስ ያለውን ክህሎት እና በተለይ ደግሞ ስለሚጎበኙ ቦታዎቻችን ኢትዮጵያ ቢመጡ የሚጎበኝበትን ቦታ ሁሉ እየነገራቸው ነበረ እና ከአፋር ጀምሮ የሰው ዘር የቀደምት መገኛ መሆናችን ሁሉ ላገኛቸው ተጫዋቾች ሁሉ እየነገረ ፈኖችም ሲያገኙን ኬትን የመጣችሁት ይህ አለባበስ ምንድን ነው? አሁን በተለይ በቀደም የአባቶቻችንን የቀድሞ አባቶቻችንን ሙሉ በውጊያ ሰዓት የሚያደርጉትን ሙሉ አልባሳት ለብሰን ነበር የገባ ነው እና ከሜትሮ ጀምሮ ምናልባት እስከ ስቴሩም ውስጥ እስክንገባ ድረስ በርካታ ሚዲያዎች እንዲሁም የተለያዩ የሴኔጋል እና የእንግሊዝ ሌላም ደጋፊዎች እንደው በቁጥር እንኳን የሚገለጽ ምናልባት ከሺህ ሰው በላይ ፎቶ ትከኛ ጋር ተነስተዋል እንትን ሲያደርግ ነበር እና ይሄ የበለጠ ደስ የሚያሰኝ ነገር ሆና ሁሉንም ማህበራዊ ሚዲያ ላይ ፖስት አድርጉት እያላቸው ነው። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ። የዛሬ እንግዶቼ ትኩረትን የሳቡት ኢትዮጵያውያን አባትና ልጅ የዓለም ዋንጫ ታዳሚያን ቴዎድሮስ ባጫና ልጁ ዳግማዊ ቴዎድሮስ ናቸው። የሙዚቃ አፍታ ወስደን እንመለሳለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። የዛሬ እንግዶቼ ትኩረትን የሳቡት ኢትዮጵያውያን አባትና ልጅ የዓለም ዋንጫ ታዳሚያን ቴዎድሮስ ባጫና ልጁ ዳግማዊ ቴዎድሮስ ናቸው። የመጪ ዘመን ህልማችሁ ምንድን ነው? ያንተና የልጅ በተለይ ከእግር ኳሱ ጋር በተገናኘ ያላችሁ የጋራ ህልም ምንድን ነው የሚለውን ጠቅልል አድርገህ ንገረኝ። እንግዲህ የእኔ ትልቁ ግቤ ዳጊ አንድ ዓመት ልደቱ ሲከበር በርካታ የጓደኞች የእግር ኳስ ተጫዋቾች ነበሩና በአጋጣሚ ቀኑ ግንቦት ሀያ ስድስት ነበረ ቀኑ ና ደቡብ አፍሪካ ከኢትዮጵያ በምትጫወታለች ደቡብ አፍሪካ እና አንድ ኩል ወጣንበት ለዓለም ዋንጫ ማጣሪያ የምንጫወትበት ጨዋታ ነው ቀኑ ማለት ነው። እና በዛ አጋጣሚ የነበሩት ተጫዋቾች እኔ ጋር መጥተው ምናልኳቸው የዛሬ ሀያ ዓመት ጠብቁት ከሀ ዓመት በኋላ ዳጊን ፕሮፌሽናል ተጫዋች ሆኖ ሀገሩን የሚያስጠራ ጎበዝ ተጫዋች ይሆናል እላቸው ነበረ። እና ያው እነሱ ይዝቃሉ፣ ምክንያቱም የሱን ፍላጎት አታቂ ምናም ይሉ ነበረ። ግን እግዚአብሔርም የልቤን መሻት አልነሳኝም ብዬ አስባለሁ። ማለት ብዙ ሰዎች እንደው እዚህ ጋር መናገር የምፈልገው ለምን ታስገድደዋል አስገድደው ነው ይላሉ። መቼስ እኔ እንደ አባት አስገድጄ ዘራፊ ከማደረገው፣ አስገድጄ አልባሌ ቦታ ውስጥ እንዲወድቅ ከማደርገው፣ አስገድጄ ጥሩ በስፖርት የታነጸ ስነ ምግባሩን የተላበሰ ጨዋ ጥሩ ኢትዮጵያዊ መፍጠር ቀላል አይደለም እና ይሄ ሁሉ አመታት ከእሱ ጋር ስውልቅ ስነሳ ነው ያ የቆየሁት ማለት ነው። እና ትልቁ ግባችን እንግዲህ የሚቀጥለው አራት አመት እንደኔ መሻት በአስራ ስድስት ወይ በአስራ ሰባት አመቱ ፕሮፌሽናል ኮንትራት ይፈርማል ብዬ አስባለሁ። ያ የእሱ ጥንካሬ ነው። እንግዲህ ፈረስ ያደርሳል እንጂ አይዋጋም። እዚህ ድረስ አድርሻለሁ። ከዚህ በኋላ የእሱ ትልቅ አቅም አቅም ወይ አውጥቶ ከተጫወተ በአውሮፓ ትልቅ ክለቦች ይገባል ብዬ አስባለሁ። ይህን የምናደርገዋለን ብዬ አስባለሁ። የአያክስ አምስተርዳም ፎቶ ይዘን በየስቴዲየሙ እየዞረን ነው። ይህን ያደረግንበት ትልቁ ምክንያት ደግሞ አውሮፓ ውስጥ በጥሩ ታለንቶችን እና ጥሩ የሚያሰለጥኑት አያክስ ስለሆነ ቁጥር አንድም ስለሆነ ያገኘናቸው ሰዎች ሁሉ በጣም እየተገረሙ ነው። ብዙ ፎቶ እያነሱን ወደ ኢንስታግራም ላይ እየለጠፉን ነው። ተጫዋቾችም እናገዛችኋለን ብሏል። ስለዚህ በአጭር አመት ጊዜ ምናልባት እንግዲህ እግዚአብሔር ከረዳን በዚህ አንድ ወር ውስጥ ይህ የዓለም ዋንጫ እስኪያልቅ ድረስ ሰርፕራይዝ ይኖረኛል ብዬ አስባለሁ። ምክንያቱም ጸሎት እያደረግን ነው፣ ብዙ ሰዎችን እያናገርን ነው። እግዚአብሔር የሚረዳን ከሆነ እና አያክስ የሚቀበለው ከሆነ እና የስልጠና እድል የሚሰጠው ከሆነ በእርግጠኝነት ዳግማዊ እንደማያሳፍረኝ እንዲሁም ባለው ጥሩ ችሎታ ውጤታማ እንደሚሆን ተማመናለሁ። አሁን ደግሞ ከዳግማዊ ጋር ትንሽ ቆይታ እንዳደርግ ፍቀድልኝ እና ስለነበረ ቆይታ ላናግረው በጣም አመሰግናለሁ። አጠገቤ ነው። ሰላም ዳግማዊ እንዴት ነህ? ሰላም፣ እግዚአብሔር ይመስገን። የኳታሩ የዓለም ዋንጫ እንዴት ነው? እስካሁን ድረስ የነበረ ቆይታ ምን ይመስላል? እንግዲህ እስካሁን በተወባቸው ጊዜ በጣም ደስ ብሎኛል። ኳታር ባለውበት ጊዜ የገጠመኝ ብዙ ነገሮች አሉ። በጣም ደስ ይላል። ጥሩ ሀገር ነው። በጣም ይገርማል። በጣም በአስር አመት ብዙ ነገር ሰርተዋል፣ እና በጣም ይገርማል። እዚህ ጋ መጠው በኋላ ብዙ ትላልቅ ተጫዋቾችን አግኝቻለው ኦልሞስት ሁሉንም ማለት በሚቻል ሁኔታ በርካታ ጨዋታዎችን ተመልክቻለሁ። አንዳንድ ጊዜ እኩል ሰዓት ምናምን ሲሆን በንሰተው በጣም ብዙ ሁሉንም ጨዋታ ማለት በሚቻል ሁኔታ ተመልክተናል። ጥሩ ጊዜ እያሳለፍን ነው። ትሬኒንግም እየሰራው ነው። ያው ጠንክሮ ወደ ትልቅ ደረጃ ለመድረስ ይጠበቅብኝን ሁሉ ነገር እየሞላው ነው። እስካሁን ድረስ ካገኘሃቸው ተጫዋቾች በጣም ያስገረመህ የትኛው ነው? በርካታ ተጫዋቾችን እንዳየህ በፌስቡክ ገጽህ ላይም አይቻለሁኝና የትኛው ማግኘትህ የበለጠ አስደሰተ? ካርሎስን እና ሮናልዶን በማግኘት ይጣም ደሱ ይሆኛል። ትልቁ ሮናልዶን የብዙ ሰዎች ትልቅ አይከኖች ናቸው እና ይህም ትልቅ አይከኖች ናቸው ለመመሰለክ ጠንክሮ ሰርቶ ትልቅ ደረጃ የደረሰን ሰው አይቶ መስራት እሱ ራሱ ትልቅነት ነው። እኔ ምንድን ነው እሱ ትልቅ ደረጃ እንደሚደርስ ደግሞ ልብ ያውቀዋል። በጣም ደስ የሚል ነው። እነዚህ ሁለት ተጫዋቾች በዓለም የእግር ኳስ ታሪክ ውስጥም ትልቅ ስፍራ ያላቸው ስለሆነ እነሱም ማግኘት በእርግጥም እድለኛ ነህ። ዳግማዊ ስለ እግር ኳስ ፍቅር ንገረኝ። አባትህ ቴዎድሮስ የእግር ኳስ አፍቃሪ ነው። አንተስ ከእግር ኳስ ጋር ያለህን ግንኙነት እንዴት ታየዋለህ? ስለ እግር ኳስ ምን ታስባለህ? አዎ እንደምታውቁት ብዙዎቻችሁ አባቴ ትልቅ እግር ኳስ በጣም ይወዳል። እግር ኳስ ትልቅ ባለሙያ ነው። እኔም እንዳጋጣሚ ደግሞ በጣም እግር ኳስ ወደድኩኝ፣ መጫትም ጀመርኩ። ይህ እነዚህም ትልልቅ እድሎች መጡልኝ። ይህ ላይ ሆኖ በአባቴ ጥረት ነው እና አባቴን በጣም አመሰግናለሁ። እወድሃለሁ ለማለት እፈልጋለሁ። ዳግማዊ አሁን ስንተኛ ክፍል ላይ ትገኛለህ? የመጪ ዘመን ህልምህስ ምንድን ነው? አሁን ስምንተኛ ክፍል ላይ ነኝ። በጊብሰን ስኩል ሲስተም እማራለሁ። ያው ትልቅ ትምህርት ቤት ነው። አመሰግናለሁ ለማለትም እፈልጋለሁ። የትምህርት ቤቱ ባለቤትም እዛ ውስጥ ለሚያደርጉልኝ አስተማሪዎች የሚለው ሁሉ አመሰግናለሁ ለማለት እፈልጋለሁ። ወደፊት ትልቅ ኮስጫፊ መሆን እፈልጋለሁ፣ እሆናለሁ ብዬ አስባለሁ እና በትምህርቱ ደግሞ ትልቅ ሜካኒካል ኢንጂነሪንግ ትልቅ መኪና ካምፓኒ ኛል ብዬ አስባለሁ። ህልምህ እንዲሳካ መመኝልሃለሁ። ዳግማዊ፣ ከመለያየታችን በፊት እስካሁን ከጠየቅኩ ሁሉ ከባዱ ጥያቄ ነው የዘንድሮውን ዋንጫ ማን ያሸንፋል? እኔ ክርስቲያን ሮናልዶ አጥናቄ ነኝ። ፖርቱጋል ታሸንፋለች ሱ አስባለሁ። ቴዎድሮስ ልጠይቀው። ቴዎድሮስ ማንም ያሸንፍ ይመስላል? እኔ ያው ገናም ስንመጣ ከአዲስ አበባ እኔ አርጀንቲናና ዋንጫ ትበላለች ብዬ አስቤ ነው የመጣሁት። ዳጊም ፖርቱጋል ትላለች ብሎ ነው የመጣው። ምናልባት ለዋንጫ ይደርሳሉ ብለን እንገምታለን። ያው የተለያየ ምድብ ላይ ስለሆኑ ግን ከፊት ለፊት ያለችው ያለው ሆላንድ ደግሞ ጠንካራ ቡድን ሆኔ ያው ኖርማሊ የሆላንድ አድናቂ ነኝ እና የኔዘርላንድ አድናቂ ነኝ። ግን ምናልባት ከባድ ፈተና ነው የሚገጥማቸው። ምናልባት ያንን የሚወጡ ከሆኑ አርጀንቲና ከፖርቱጋል ገደር ሳታል ብዬ እያስባለሁ። ምክንያቱም የዚህ አሸናፊ ከፖርቱጋል በኋላ ብራዚል ነው የሚያገኙት። እንግዲህ ለአርጀንቲና ሰጥቼ ያለው ዳጊ ለፖርቱጋል ሰጥቷል። እንግዲህ የምናየው ይሆናል ማለት ነው እጅግ በጣም ደስ ይላል። የማንኛው ግምት እውን እንደሚሆን ከጥቂት ቀናት በኋላ እናያለን። ቴዎድሮስ ባጫ እንዲሁም ደግሞ ዳግማዊ ቴዎድሮስ ስለ እግር ኳስ፣ ስለ ዓለም ዋንጫ በአጠቃላይ ደግሞ ስለ አባትና ልጅ የእግር ኳስ ፍቅርና ጉዞ የሚሰማችሁን ስላጋራችሁን በእጅጉ እናመሰግናለን። መልካም እድል እንዲገጥማችሁ እንመኛለን። በጣም አመሰግናለሁ ሁለታችሁ ነው። በጣም አመሰግናለሁ። ለመጨረሻ አንድ እድል ስ መልእክት መልእክት ብቻ ለማስተላለፍ የማስተላለፈው መልክት ምንድን ነው? ሁሉም ሰው ቤተሰብ ሲደመር ሀገር ይሆናል። ባ የቤተሰብ ድምር ውጤት ነው ሀገር የሚሆነው እና ሁላችን በተሰማራንበት ሙያ ላይ አንዳንድ ጠጠር መወርወር ከቻለን ውጤታማ የማንሆንበት ምክንያት የለም ብዬ አሰባሉ እና ብዙ ጊዜ ትምህርት ልጆች ይማራሉ። ነገር ግን በትምህርት ብቻ ያን ውጤታማ መሆን ይቻላል የሚባል ነገር ይላል። በተለይ ኢትዮጵያ ውስጥ ማለት ነው። እና ታለንቶች አይከበሩም እንደምታውቀው ከሆነ እና ታለንታቸውን የሚያወጡት እድሜያቸው ዩኒቨርሲቲ ከገቡ በኋላ ነው የሚወጣው። በጊዜ ግን ልጆች ታለንት ካላቸው የሶስት ተከራሪዎች የሙዚቃ ታለንት የስዕል ታለንት ካላቸው ያንን እድል መስጠት ያስፈልጋል። እንደ ቤተሰብ ማለት ነው፣ መገደብ የለብንም ወላጆች። ከኛ ትምህርት ይውሰዱ ማለት ፈልጋለሁ። በጣም ቅርብ ስንሆን ነው ገባ ልጆቻችን ውጤታማ ማድረግ የምንችለው፣ አለበለዚያ ለፍተ ለፍተ ለፍተ መጨረሻው ገደል ነው የሚሆነው። ያንን ስሜት መጋራት አለብን ብዬ አስባለሁ። ስለዚህ የተሻጋሪ ትውልዶች ድምፅ እንሁን አንተም ሁን ለማለት ፈልጋለሁ። በጣም አመሰግናለሁ ቴዎድሮስ፣ በጣም አመሰግናለሁ በድጋሚ። we yeah. አብራችሁን ስለቆያችሁ በእጅጉ እናመሰግናለን። ሀብታሙ ስዩን በመስተንግደው ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበርን። የሳምንሴ በለን መልካም ምሽት